बहाल मदरक ብሔራዊ ቲያትር በእድሜ ብቻ ሳይሆን የበለጸገና ስልሳ አመት ማስቆጠሩ ብቻ ሳይሆን ክላሲካል የሚባሉ ዛሬ በዓለም ላይ በጣም ድንቅ የሚባሉ ትርኢቶች እኔ አሁን ከሀገር ወጥቼ ተሰድጄ ሳይ ሳነጻጽረው በውጭ እንኳን ሊደፈሩ የማይችሉና በዛ ደረጃ ይቀርባሉ ተብለው የማይታመኑ የነ ጎግልን ሼክስፒርን ብዙ ትርኢቶችን ያቀረበ የሞሊየርን ወይም ሌሎችን ታላላቅ ነራሲያንን በዓለም ላይ ያሉ ትርጉሞችን የሰራ ነው። መድረኩ አመቺ ነው። አዳራሹ በዘመናዊ መልክ ተሰርቶ በጣም ነበረና የተወደደ ነው። ከመሪዎች አቅም እያንዳንዱ የሀገር መሪ እየሄደ የሚያይበት የትርኢት ቦታ ነው። በቅርቡ ስድሳኛ ዓመት የወርቅ ዮቤልዩን በዓል ያከበረው የኢትዮጵያ ብሔራዊ ቲያትር ከምስረታው ጀምሮ የህብረተሰቡን እሴትና ባህልን መገንባቱን በቲያትር ቤቱ ያገለገሉና በማገልገል ላይ ያሉ ባለሙያዎች ይናገራሉ። በመግቢያው ላይ ያደመጥናት ብሔራዊ ቲያትር ያደግኩበት ቤቴ ነው ያለችንን የተውኔት ጸሐፊ የቲያትር አዘጋጅ ተዋናይና ገጣሚ አለም ፀሐይ ወዳጆን ነበር። ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። በዕለቱ ዝግጅታችን የዛሬ ስ ዓመት ህዳር 3 1948 ዓ ም በቀዳማዊ ኃይለሥላሴ ተመርቆ ስራውን ስለጀመረው ስለ ቀድሞ የቀዳማዊ ኃይለሥላሴ የአሁኑ ብሔራዊ ቲያትር የኪነ ጥበባዊ፣ ኢኮኖሚያዊ ብሎም ማህበረ ማህበረሰባዊ ጉዞውን እንቃኛለን። መልካም ቆይታ። የፍቅር ቲያትር መመስረት በኋላ አርበኞች እንዲሁም ሌሎች የቲያትር ባለሙያዎች ሆነው የቲያትር ማስፋፊያ ተቋም የሚል አቋቁመው የመዘጋጃ ቤት ቲያትርን መስርተው ሲሰሩ ትልቅ አዳራሽ በማስፈለጉ የዛሬው ብሔራዊ ቲያትር ለመገንባት በቃ ሲል አርቲስት ተፈሪ አለሙ ይገልጻል። አርቲስት ተፈሪ አለሙ ስለ ብሔራዊ ትያትርና ስለ ሎሬት ተጸጋዬ ገብረ መድን የምረቃ የጥናት ጽሁፉን አቅርቧል። እንግዲህ ብሔራዊ ቲያትር በኢትዮጵያ ቲያትር ታሪክ ውስጥ ትልቅ አስተዋጽኦ የነበረው ቤት ነው። በሀገር ፍቅር ቢጀመርም ቲያትር መታየት ብሔራዊ ቲያትር ደግሞ የበለጠ ጉልህ የሆነና ትልቅ ስም ያለው ቲያትር ቤት ነው። በአጠቃላይ ለኢትዮጵያ ስነጥበብ ባለቤት የለውም። መጀመሪያ ድሮ ትምህርት ሚኒስትር ነበር፣ የሆነ ደግሞ በባህል ሚኒስትር ይሆናል፣ እዛ ማስታወቂያ ሚኒስትር ይወስደዋል። ብቻ ማንም ወሰደው ማንም፣ ግን ልክ እንደ አሁን ቱሪዝም በሚኒስትር ስር ነው። በየትም ሆነ በየትም ቱሪዝም ይታዘዛል። ግን ኦልሬዲ የቱሪዝም ዋና ባለስልጣን የሚባል ድርጅት አለው ራሱን የቻለ። ስለዚህ ስነ ጥበብም የዛን ያህል ራሱን የቻለ ባለስልጣን ይፈልጋል ብዬ አስባለሁ። ኢትዮጵያ የስነ ጥበባት ባለስልጣን የሚባል ልክ የኢትዮጵያ ቱሪዝም ባለስልጣን እንደሚባሉት ራሱን የቻለ መንግስት ላይ ተጽዕኖ አሳድሮ ፖሊሲ ማስነደፍ የሚችል መማሪያ እንትኖች ውስጥ ስነ ጥበብ ሊገባ የሚችልበት መንገድ የሚያመቻት እንዲህ አይነት ተቋም ያስፈልጋል ብዬ ነው አስበው። ለእኔ ሙኞት አዲስ አበባ እምብርት ላይ የሚገኘው አንጋፋዊ የኪነ ጥበብ መድረክ ብሔራዊ ቲያትር ከተመሰረተበት ጊዜ ጀምሮ የህብረተሰቡን አስተሳሰብ በመገንባት የሀገሪቱን ልዩ ልዩ ባህላዊ እሴቶች አጉልቶ በማሳየ ለማሳየት ትልቅ ሚና መጫወቱን በዚሁ የቲያትር ቤት መድረክ ለረጅም አመታት ያገለገሉ የኪነ ጥበብ ባለሙያዎች ይገልጻሉ። ከድሮ ማዘጋጃ ቤት ለቀዳማዊ ኃይለስላሴ በስማቸው ወደ ተሰየመው ወደ ቀዳማዊ ኃይለስላሴ ቲያትር ተቀጥረው የመጡትና አሁን በጡረት ላይ የሚገኙት አርቲስት ታደለ ታምራት ስለ ቲያትር ቤቱ ስራ አጀማመር እንዲህ ያስታውሳሉ። እኔ እንግዲህ የኢትዮጵያ ብሔራዊ ቲያትር ከሱ በፊት የቀዳማ ሀይለ ስላሴ ቲያትር በአስራ ዘጠኝ መቶ አርባ ስምንት አመተ ምረት ለግርማዊ ቀዳማ ሀይለ ስላሴ ለሀያ አምስተኛ የቤሉ በዓል ክብር ሲባል ይሄ ብሔራዊ ቲያትር ተሰርቶ እኛ ከአዲስ አበባ መዘጋጃ ቤት ወጣት ሙዚቀኞች እድል ገጥሞን ወደዚህ ልንመጣ ችለናል እኔ እንግዲህ የብሔራዊ ቲያትር የባህል ክፍል ኮሮግራፍር ነኝ። ባህል ጨዋታዎችን በደንብ እያዘጋጀው በውስጡ ያለፍኩበት ሲሆን፣ ቀደም ምስል አዲስ አበባ መዘጋጃ ቤት የቲያትርና ባህል ክፍል ወደ ቀዳማዊ ኃይለሥላሴ ቲያትር ከመምጣታችን በፊት ዘመናዊ ሙዚቃ ነበር ስንሰራ የነበር ነው። ከዛ ወደ ቀዳማዊ ኃይለሥላሴ ቲያትር ስንዛወር የባህልም የዘመናዊ ሙዚቃ የውዝዋዜም ሶስቱንም እየሰራን ቲያትርም እየሰራን እዚህ ለበቅከና። እርስዎ እንግዲህ መጀመሪያ ሲቀጠሩ ስንት ነበር ደሞዞ? ደሞዜ በዛን ጊዜ እኔ ስቀጠር እንዳውም ከሌሎች ስንሻል ያልኩኝ የቢሮን ስራ ጭምር ሰራ ስለነበረ አስራ ስምንት ብር ነበረ። ይሄ በስንት ዓመተ ምህረት መሆኑ ነው? በአስራ ዘጠኝ መቶ አርባ አራት እንግዲህ እስከ አርባ ሰባት ድረስ ነበረ ከዛም በኋላ ሁለት ብር ተጨምሮ ሀያ ብር ገባሁ እና ከዛም በኋላ ቀዳማዊ ኃይለ ሥላሴ ቲያትር ስንወርድ እንግዲህ ወደ ሀያ አምስት ብር ገባ። በቀድሞ መዘጋጃ ቤት የቲያትርና ሙዚቃ ማስፋፊያ ክፍል በሺህ ዘጠኝ መቶ አርባ ሁለት ዓመተ ምህረት የተቀጠሩት አርቲስት መራዊ ስጦት ብሔራዊ ቲያትር ከተቋቋመ ጀምሮ አገልግለዋል። እኔ ብሔራዊ ቲያትር ብቻ ሳይሆን የተቀጠር ያቀርኩት በቀድሞ ማዘጋጃ ቤት የቲያትርና ሙዚቃ ማስፋፊያ በሸጠ መቶ አርባ ሁለት ነው የተቀጠልኩት። እስከ አርባ ሰባት እዛ ነበር ማዘጋጃ ቤት። ከዛ ቲያትርና ሙዚቃ ለሁለት ተከፍሎ ወደ ቀዳማ ስላት ቲያትር ሲመደብ እኔ በሙዚቃ ተመደብኩኝ። ከዛ ወደ በጠቅላላው ብቻ ወደ ሰባት አመት አገልግያለሁ። እዚህ ብሔራዊ ቲያትር አርባ ሶስት አመት፣ ሀምሳ አመት ሙሉ እና ወጣ ገባ በሚለው ወደ ስልሳ አመት ኢትዮጵያ ብሔራዊ ቲያትር ውስጥ አገልግያለሁ። አርባኛውና ሀምሳኛውን በዓል ያስከበርኩት እኔ ነበርኩ። የሙዚቃ ኃላፊ ለሀያ ሰባት አመት የወርቅ ስራ አላፊ ነበርኩ በብሔራዊ ቲያትር ቀዳሚውን ስፍራ የያዙ ነበሩ ብሔራዊ ቲያትርን እንዴት ይገልጹታል የኢትዮጵያ ብሔራዊ ቲያትር ያው እንደምታቁ ቀዳሙ አስራ ነው በመጀመሪያ ያው ጣሊያኖች ጀምረው የተዉት ቤት ነበረ ለጃንዌይ ሀያ አምስተኛ ዘውድ በአል ነው አርባ ስምንት አመተ ምረት እንደገና ተሰርቶ ተስተካክሎ በሶስት ወራት ውስጥ ለትልቅ በአል የደረሰው በአሉን ደግሞ የከፈሰው እኛ ብቻ ሳይሆን ከፈረንሳይ የመጡ የፈረንሳይ ባሌት ተጫዋቾች ነበሩ የቀረማ ቲያትር ደግሞ ያቀረበው ዳዊትና ኦሪዮን የቢትወደድ መኮንን እንዳልካቸው ድርሰት ነበረ። በጣም ትልቅ በዓል ነበረ እና በጣም ቅናው ስላት ቲያትር በዘመኑ በኢትዮጵያ ውስጥ በጣም ወደር የሌለው በአፍሪካ ውስጥ ለማለት ይቻላል። በዛ ዘመን ቲያትር ድሮ ቀረ የሚባለው ብዙ ሰው አሁን አይቀበለው። እኔ በበኩሌ ድሮ ቀጥቷ ብዬ ነው መማት ምክንያቱም ስልሳ ሺህ ብር ለሀኒባል ትያትር ለማለት ለዳዊት ና ወሬዎች ስልሳ ሺህ ብር ደግሞ ለስነ ስቅለት የኢየሱስ ስነ ስቅለት ከውጭ ሀገር ልብስ ተገዝቶ መጥቶ ነው በዛ ነው የተሰራው። ና አሁን ከዛ ወዲህ እንደዛ አይነት ልብሶች በሀገሪቷ ውስጥም የለውም። ያ ሁለቱ የዛ ጊዜ የመጣ ነው ሰነቶ አርባ ስምንት ዓመተ ምህረት ና የኢትዮጵያ ብሔራዊ ትያትር ከዛ በኋላ ብዙ ወርቆ ነበረ በሎሬት ጸጋዬ ገብረ መድኅን ደግሞ አሁን በስድስት ወር ከዛ የእንግሊዞችን ቲያትሮች እየተረጎመነ የሸክስፒርን ቲያትርን በከፍተኛ ደረጃ በጣም ሰቅሎት ነበር። አሁንም ደግሞ ወጣቱ ትውልድ የራሱን ቅንብር እያደረገ ቲያትር ቤቱ አሁንም ክብሩ እንደጠበቀ ነው ያለው እና አንድ ሀገር በቲያትርና በሙዚቃ አድገ ከሌለው ስልጣኔው ደካማ ነው የሚባለው። ስለዚህ ኢትዮጵያችንም ደግሞ በዚህ ጥሩ አቅጣጫ ይዟል። በሰሜን አሜሪካ ጣይቱ የጥበብ ማዕከልን አቋቁማ ኢትዮጵያዊ የጥበብ ስራዎች ከኢትዮጵያውያን ልብ እንዳይጠፋ ከሌሎች ኢትዮጵያውያን የጥበብ አድናቂዎች ጋር በመሆን የምትንቀሳቀሰው አርቲስት አለም ፀሐይ ወዳጆ ብሔራዊ ቲያትር ያደ በት ቤቴ ነው ስትል ትገልጻለች። ልክ ነሽ እንዳልሽ ያደኩበት ቤት ነው። በጣም ከሚናፍቀኝ ግቢ፣ ከሚናፍቁኝ ባለሙያዎች፣ ከተመልካቹ ከራሱ ትንሽ ርቄ ከኖርኩ ረጅም ጊዜ ነው። ይሁንና ብሔራዊ ቲያትር ስልሳ አመት ማስቆጠሩ ብቻ ሳይሆን በጥበብ ደረጃው በእውነቱ ምርጥ የሆኑ ተዋንያኖችን በማፍራት ረገድ ከመጀመሪያው ጀምሮ ቤቱን ገንብተውት የኖሩት አንጋፋ ባለሙያዎች እንደናውላቸው ደጀኔ ጌታቸው ደባልቄ እነ አስናቀች ወርቁ እነ ወጋየሁ ነጋሽ መራዊ ስጦት እነት እየጠለላ ያሉበት ለቁጥር ለቁጥር ማንሳት የሚያሰጥ የትልልቅ ባለሙያ ያፈራ ቤት ነው። ዛሬም እንደዚሁ ወጣት አርቲስቶችን እና ተዋንያኖችን እያፈራ ከርቀትም ሆኜ በማያቸው በምሰማቸው የራሱን ደረጃ ጠብቆ ያለ ቤት ነው። በሙዚቃም ረገድ ያው እንደሚታወቀው ለአፍሪካም ይሁን ለዓለም ሊወዳደሩ የሚችሉ ታላላቅ የሙዚቃ ኮምፖዘሮች የነበሩበት ትልልቅ ሙዚቀኞች ተፈርተውበታል። ከነነርሲስ ናልባንዲያን ጀምሮ ትልልቅ የሙዚቃ ዝግጅትና አሬንጅመንቶች የስትሪንግ ሙዚቃ፣ የሲምፎኒ ሙዚቃ የቀረበበት ቤት ነው። በሀገረሰብም ደረጃ ትልልቅ ስራዎች ብናውላቸው ደጀም የተዘጋጅተው ለሌላ አለም አቀፍ ደረጃ ሀገርን ያስተዋወቀ ነው። አዳዲስ ነገሮችን እና በመፍጠርና እንደ ሙዚቃዊ ዳንስ ድራማ በማሳወቅና በማሳደግ ደረጃ ደግሞ እንደነታደሰ ወርቁ እንደነስብሀት ተሰማ አዳዲስ አዘጋጆች ተሳት። ትልቅ ደረጃ ናም ስራዎችን ያቀረቡበት መድረክ ነው እና ብሔራዊ ቲያትር እንዳልኩት፣ በእድሜ ብቻ ሳይሆን የጥበብ ደረጃው እጅግ ምጡቅ የሆነና የተወደደ በተመልካቹም ዘንድ የተከበረ ቤት ነው። ምኞትሽ ምንድን ነው? እንግዲህ በስልሳኝ አመቱ ሌላ ስልሳኝ አመት እንዲጨምር ከሩቅ ሆኜ በምሰማው አሁን ያለው የቲያትር ዝግጅት በሲኒማ እና በሌሎች ነገሮች እየተዋጠ መሆኑን ተዋንያኖች በበቂ መድረካቸው ላይ እንደማይሳተፉ ስለምሰማ ያ ሀዘን በጣም ይሰማኛል፣ ይጫነኛል። ያ ቲያትር ቤት የቲያትር ቤት ነው። የቲያትር ቤትነቱን ደግሞ አጠናክሮ መያዝና መግፋት አለበት። መንግስትም ሆነ ሌላው አካል ይህንን ነገር ትኩረት ሊሰጠው ይገባል። ከዚህ በተረፈ አርቲስቶቹ እንደ ማንም የኪነጥበብ ባለሙያ ከዜግነት በላይ ያው በሙያቸው ያለባቸውን ኃላፊነት መወጣት አለባቸው። ያም ማለት የሀገር ጥራትን የሀገር ወገንን ችግሮችንም በማንጸባረቅ ትርጉም ስራዎችን ብቻ ሳይሆን ደግሞ ወጥ ስራዎችን በማውጣት ከህብረተሰቡም ቀድሞ በመሄድና አዲስ የፈነጠቀ ተስፋና ምኞት በማሳየት ያንን አይነት ሙያዊ ስራዎች እንዲሰሩባቸው እመኛለው እና ብዙ ነገሮች አሉ መስተካከል ያለባቸው ለሙያተኛውም ለተመልካቹም በቤቱም ረገድ ደረጃው ዝቅ እንዳይልና ከዚህ በፊት ሲመጣበት እንደነበረው ከፍተኛ ደረጃነት አሁንም ወደዛ እንዲያመራ ነው ምኞቴ። በብሔራዊ ቲያትር በተወዛዋዥነት ተቀጥረው በሁለገብ ሙያ በመድረክ ላይ አገልግለው በጡረታ የተገለሉት አርቲስት አልጋነሽ ታሪኩ ቲያትር ቤቱ የስድሳኛ ዓመት የወርቅ ኢዮቤልዩ በዓሉን ሲያከብር በመድረክ ዝግጅት ላይ ተካፋይ በመሆን አገልግለዋል። እኔ ስቀጠር በባህል ውዝዋዜ ነው የተቀጠርኩት። ከዛ በኋላ ግን ያው ሁለገብ ሆነች ነው ምትሰሪው፣ ትያትርም ምትሰሪያለሽ፣ ዘመናዊም ምትወዛወዣለሽ፣ ባህልም ምትወዛወዣለሽ። ያው ብዙ ዓመት ነው ያገለገልኩት። በአስራ ዘጠኝ መቶ ሀምሳ ስምንት ሀያ ስምንት ነው የተቀጠር ነው ከዛ እንግዲህ እስከ ሁለት ሺ አንድ ድረስ ተሰራ ነበር ብሔራዊ ትያትር። በአሁኑ ወቅት በሰሜን አሜሪካ ዋሽንግተን ዲሲ ነዋሪ የሆኑት አርቲስት ተክሌ ደስታ በብሔራዊ ትያትር ከሀያ ስድስት ዓመት በላይ እንዳገለገሉ እንዲህ ይናገራሉ። እኔ ቅጥሬ የምድርጦር ሙዚቃ ክፍል ነው አስራ ስድስት ዓመት ያህል አገልግያለሁ። ከዛ በኋላ በሺ ዘጠኝ መቶ ስልሳ ስምንት አካባቢ ሙያና ሙያተኞች ይገናኙ የሚል በጊዜው የነበረው የደርግ አመራር ብሔራዊ ትያትር ጠይቆ፣ እንደውም ትዝ ይለኛል በአቶ አያልነህ ሙላት ጠያቂነት ነው ባህል ሚኒስቴር ከዛ ወደ ብሔራዊ ቲያትር በሺህ ዘጠኝ መቶ ስልሳ ዘጠኝ ዓመተ ምሕረት ተዛወርኩ ማለት ነው። ወደ ሀያ ስድስት ሀያ ሰባት ዓመት አገልግያለሁ ማለት ነው። ብሔራዊ ቲያትር። አርቲስት ተክሌ ደስታ እንግዲህ ብሔራዊ ቲያትርን እንዴት ይገልጹታል? ቃላት ያጥረኛል። ብሔራዊ ቲያትር ህይወቴ ነው ማለት እምችላለሁ፣ ቤቴ ነው ማለት እምችላለሁ። ስለዚህ ብሔራዊ ቲያትር ለእኔ ሕልውናዬ ነው፣ ነፍሴ ነው፣ ህይወቴ ነው። በሌላ በኩል ግን ብሔራዊ ቲያትርን ስልሳ አመት ስናከብር፣ የስልሳ አመት ብዙ ድርጅቶች በተለያየ ምክንያት ይፈርሳሉ። ብዙ ነገር የደረሰባቸው ድርጅቶች እንዳሉ እናውቃለን በህይወት ውስጥ ነገር ግን ብሔራዊ ቲያትር በጥኑ መሰረት ላይ እየተመሰረተ ስለነበረ ስልሳ አመቱን ለማክበር ችሏል። በኢትዮጵያ ሕዝብ ህይወትም ውስጥ ከፍተኛ ለውጥን አምጥቷል። የብሔር ብሔረሰቦችን ዛሬ የሚነገርለትን የኢትዮጵያ ብሔራዊ ቲያትር ቀደምት ስራዎች አድርጎ የተነሳበት ስራው እንደነበረ ዛሬ መናገር ፍጹም የሆነ አስፈላጊ ይመስለኛል። እንግዲህ ብሔራዊ ቲያትርን ስናስብ ስልሳ አመት ስንል አንጋፋውን አርቲስት ተስፋዬ ሳሉ ማስታወስ ይገባናል። ምክንያቱም ተስፋ በሰላሳ አመት ብሔራዊ ቲያትርን ይበልጡታል። እሳቸው ከበለጡት ደግሞ ብሔራዊ ቲያትርን ከፈጠሩት ሰዎች አንዱ እሳቸው ናቸው። እዛ ውስጥ ጌታቸው ደባልቄ የሚባል የብሔራዊ ቲያትር ታሪክ ነው። ታሪክ ታሪክ። እንዲሁም እነ ፍቅረ ማርያም፣ አየለ፣ አውላቸው፣ ደጀኔ በላይ፣ መሬሳ ሰላማዊት ገብረ ስላሴ፣ አስናቀች ወርቁ፣ ወጋየሁ ንጋቱ፣ አሰገደች ሀብቴ፣ ደስታ ገብሬ፣ ነጋች ዘለቀ፣ ሙሴ ነርሲስ ሙሴ ነርሲስ ናልባንድያን ኢትዮጵያዊ ነኝ ብለው ውጭ ሀገር እንግሊዝ ሀገር ነው መሰለኝ ታክመው ሕይወታቸው ሲያልፍ ኢትዮጵያ ወስዳችሁ ቅበሩኝ ያሉ ታላቅ ሰው ናቸው። የሚዘነጉ አይደለም። ብሔራዊ ቲያትርን ከገነቡት አንዱ እሳቸው ናቸው። ጸጋዬ ገብረመድኅን፣ ሃይማኖት አለሙ፣ እነዚህ በጣም በጣም በጣም በጣም መታወስ መታሰብ ያለባቸው ናቸው። የሚዘነጉ አይደሉም። ዛሬም እነ ጌትነት፣ እነየው፣ ሙሉ አለም ታደሰ፣ ቴዎድሮስ ተስፋዬ፣ አለማየሁ ታደሰና እነ ሉሊ አሻጋሪ ብቻ ስንቱን መዘርዘር እችላለሁ። በዚህ ደቂቃ ውስጥ እነዚህ እነዚህ ናቸው ብሔራዊ ቲያትር ነው። ብሔራዊ ቲያትር ነው ካደረጉት ሌሎቹ ከመድረክ ጀርባ ያሉ የመድረክ ጠቢባን የዚህ ሁሉ አስተዋጽኦ ዋናው መሰረቱ ብሔራዊ ቲያትር መሆኑን ሆቁልኝ አርቲስት ተክሌ እንደገለጹት፣ ስለ ቀድሞ የቀዳማዊ ኃይለሥላሴም ሆነ ስለ አሁኑ ብሔራዊ ቲያትር ሲወሳ አርቲስት ተስፋዬ ሳህሉ አባባ ተስፋዬ እንዲሁም አርቲስት ጌታቸው ደባልቄ በቀዳሚነት ተጠቃሽ ናቸው። እንደ አርቲስት ጌታቸው ደባልቄ ከቀድሞ የማዘጋጃ ቲያትር ቤት ወደ ቀዳማዊ ኃይለ የትያትር ቲያትር ቤት የመጣን አርቲስቶች በሙሉ የቤቱ ባለቤቶች ነበርን ሲሉ ይናገራሉ። ይሄ ብቻ አይደለሁም ከአሮጌው ማዘጋጃ ቤት የመጣ ነው በሙሉ የቤቱ ባለቤቶች ነበርን ቲያትር ቤቱ ተሰርቶ አልቆ እኛ ደግሞ በዛን ሰዓት በየሙያችን ዘርፍ ጥናት ላይ ቆይተን ተተካለን። መተን እንግዲህ ፈተና ተሰጥቶ ተፈላጊዎች ናቸው የተባለው ወደ ቀዳማዊ ኃይለ ሥላሴ ቲያትር ተብሎ ሲሰየም ተመረቀው በእኛ ሙያ በሚስተር ዘልዌከር ትልቅ ቅንብር እነ ሙሴ ነርሲስ፣ እነ ተስፋዬ ተሰማ እና ሌሎችም ወደኋላ የመጡት ሳይሆኑ በታጀቡበት በተሰባሰቡበት ነው ህዳር ሶስት ቀን ሊመረቅ የቻለው። ስለዚህ ቲያትር ቤቱ ለእኔ ብቻ ሳይሆን ከዛ ለመጣ ነው እና አዲስ ለግቡት በእውነቱ እንደ ወላጅ ነው የሚቆጠረው። እና ቲያትር ቤቱ ለእኔ ያው አባቴ ነው፣ እናት አባት ብንለው ነው የሚሻለው። በግሌ ለእኔ ይሄ ነው ብዬ መናገር አያስደስተኝም። ለምን የታወቀ ሙያ እስኪሆንልን ድረስ ብዙ ትግል አካሄደናል እና እስካሁንም ያው የሙያው ትዝታ አለ፣ ተሳትፎም አለ። ብዙ ትልልቅ ወንድሞቻችን የዓለም ላይ የሉም፣ አላዩትም። እኔና እኔን የመሰል ነው እዚህ ቆይተን የእሱን ጉዞ፣ የቲያትሩን እድገት፣ የስራውን እግበት፣ የመድረኩን ሁሉን ነገር እያየን እዚህ ከቆዩት አንዱ ነኝ። ለእኔ ብቻዬም እኔም አይደለም ለእኛ ግን በሕይወት አሁን ላለ ነው። ያው እንደ ውስጣዊ ደስታችን ለሌላው ስለሚተላለፍ ቅርሳችን እያልን ነው የምንጠራው። ቃ ህብረት መቀመጫ መዲና አዲስ አበባ ላይ ስድስት አስርተ ዓመታትን ያስቆጠረው የጥበብ አድባር በርካታ የጥበብ ፈርጦችን አፍርቷል። አድማጮች በኢትዮጵያ ኪነ ጥበብ ጉልህ ድርሻ ያበረከቱ አንጋፋ አርቲስቶች ያላቸውን እውቀት ለአዲሱ ትውልድ እያሻገሩ ብሔራዊ ቲያትር ዳግም ስድሳ ዓመታትን ጨምሮ በኢኮኖሚም ሆነ በማህበራዊ ግንኙነት አብቦ የሀገር ቅርስ ሆኖ እንዲቆም እንመኛለን ሲሉ ቃለ ምልልስ የሰጡንን የኪነ ጥበብ ሰዎች በዶቼ ቬለ ስም እያመሰገንኩ የምሰናበተው አዜብ ታደሰ ነኝ። ጤና ይስጥልኝ።